አምስት የዩናይትድ ስቴትስ ምክር ቤት አባላት በእስር ላይ የሚገኙት የቀድሞ የጋምቤላ አስተዳዳሪ እንዲለቀቁ የጠየቁበትን ደብዳቤ በትናንትናው ዕለት ለፕሬዚዳንት ባራክ ኦባማ ልከዋል። የምክር ቤት አባላቱ በኢትዮጵያ ይፈጸማል ያሉት የፖለቲካ መሪዎች አፈና እንዲቆም ሚስተር ኦባማ ግፊት ያደርጉ ዘንድ ጠይቀዋል። ደብዳቤውን ተንተርሶ የተጠናቀረውን አጭር ዘገባ አሉላ ከበደ ያቀርባል። ላለፉት ሁለት ዓመታት በፖለቲካ እስረኝነት እየማቀቁ ነው ያሏቸው የቀድሞ የጋምቤላ አስተዳዳሪ አቶ ኦኬሎ አኩዌይ ይለቀቁ ዘንድ ፕሬዚዳንት ኦባማን የጠየቁበትን ደብዳቤ የጻፉት። የመካከለኛው ምዕራብ ዩናይትድ ስቴትስዋ የሚኒሶታ ክፍለ ግዛት እንደራሲዎች ሪክኖላን ፣ ኪት አሊሰን እና ቤቲ ማኮለም እንዲሁም የፍሎሪዳ ክፍለ ግዛቱ እንደራሴ አልሲ ሃስቲንግስ እና የሮድ አይላንድ ወኪል ዴቪድ ሲሲሊን ናቸው። አምስቱም የዲሞክራቲክ ፓርቲ አባላት ናቸው። ኦኬሎ ያለ ፍትህ ከታሰሩና ከታፈኑ የተቃውሞ ድምጾች አንዱ ናቸው ያሉት የምክር ቤቱ አባላት እንደ አውሮፓውያን የዘመን አቆጣጠር በታህሳስ 2003 ዓ ም በጋምቤላ ላይ የተፈጸመውን የአኙዋኮች ግድያ አስመልክቶ የኢትዮጵያን መንግስት ተቃውሞ በመናገራቸው ነው የታሰሩ ሲሉም ተችተዋል። ታያይዘውም ብጥብጡን ተከትሎ ኦኬሎ ከሀገር ለመኮብለል መገደዳቸውን ኋላም በኖርዌይ የፖለቲካ ጥገኝነት ማግኘታቸውንና እንደ አውሮፓውያን የዘመን አቆጣጠር በመጋቢት 2014 ዓ ም ወዳጅ ዘመድ ጥየቃ ከተጓዙባት ደቡብ ሱዳን በኢትዮጵያ መንግሥት የደህንነት ሠራተኞች ታፍነው መወሰዳቸውን የከፋ ባሉት የኢትዮጵያ ጸረ ሽብር ሕግም ተከሰው ወህኒ መውረዳቸውን በደብዳቤያቸው ዘርዝረዋል። በተቃዋሚ የፖለቲካ መሪዎች ላይ ይፈጸማል ያሉት አፈና በእጅጉ የሚያሳስባቸው መሆኑን ያመለከቱት የምክር ቤቱ አባላት ፕሬዚዳንት ኦባማ ባለፈው ዓመት ኢትዮጵያን ከመጎብኘታቸው ጥቂት ቀደም ብሎ አንዳንድ የፖለቲካ እስረኞችና ጋዜጠኞች መለቀቃቸውን አስታውሰው ዩናይትድ ስቴትስ ከዚያች ሀገር ጋር ያላትን ዲፕሎማሲያዊ ግንኙነት ተጠቅማ የፖለቲካ እስረኞቹ እንዲለቀቁ ግፊት ማድረግ እንዳለባት ግልጽ አመላካችም ነው ብለዋል። የምክር ቤት አባላቱ አክለውም ዩናይትድ ስቴትስ ግዙፍ ቁጥር ያለው የኢትዮጵያውያን ማህበረሰብ መኖሪያ መሆኗን ጠቁመው ኢትዮጵያውያን አሜሪካውያን በትውልድ ሀገራቸው የሚፈጸምባቸውና አሁንም እየተካሄደ ያለ ያሉት የሰብአዊ መብት ጥሰት በእጅጉ እያሳሰባቸው መሆኑንም በደብዳቤያቸው ገልጠዋል። I'm